የኮቪድ-19 ወረርሽኝን ተከትሎ የመጣው የኢትዮጵያን ምርጫ የማራዘም ውሳኔ ተጨማሪ ፖለቲካዊ ጥያቄ ይዞ መጥቷል። ሀገሪቱን እየመራ ያለውና በመጪው መስከረም መጨረሻ የስልጣን ዘመኑ የሚጠናቀቀው መንግስት እጣ ፈንታ ምን ይሆናል? የሚል ነው ጥያቄው። የህዝብ ተወካዮች ምክር ቤት ይህንኑ መሰረት ላደረገ ጥያቄ ህገ መንግስቱ ያስቀመጠው የመፍትሄ ሀሳብ ካለ እንዲመረመር ወይም ትርጓሜ እንዲሰጥበት የሚጠይቅ የውሳኔ ሀሳብ ለፌዴሬሽን ምክር ቤት መርቷል። የአሜሪካ ድምፅ ያነጋገራቸው ሁለት የህግ ባለሙያዎች የህገ መንግስት ትርጓሜ የመጠየቁ ይህ ሀሳብ ለወቅቱ የኢትዮጵያ ሁኔታ ህጋዊ መፍትሄ ሊያመጣ ይችላል ይላሉ። የህግ ባለሙያዎቹን ያነጋገረው እስክንድር ፍሬው ለዛሬ ተከታዩን ይዟል። ኢትዮጵያ ህገ መንግስት አሁን ላለው ወቅታዊ ሁኔታ ምን የመፍትሄ ሀሳብ ይዟል? አገር የኮሮና ወረርሽኝን በመሰለ አስቸኳይና አስገዳጅ ሁኔታ ውስጥ እያለች የምርጫ ጊዜ ሲደርስ በስልጣን ላይ ያለው መንግስት እጣ ፋንታ ምን ይሆናል? አገሪቱንስ ማን ይመራል? ህገ መንግስቱን ያረቀቁ ሰዎች እንደዚህ አይነት መገጣጠም ሊፈጠር እንደሚችል አስበው ያስቀመጡት የመፍትሄ ሀሳብ ይኖር ይሆን? የህዝብ ተወካዮች ምክር ቤት የህግ ትርጓሜ ይሰጥ ብሎ ለፌዴሬሽን ምክር ቤት የመራው እነዚህን ጥያቄዎች ለአስነሳው ወቅታዊ አጣብቂኝ ምላሽ እንዲፈለግ ነው። በዚህ ርዕስ ላይ ያነጋገርኳቸው ሁለት ምሁራን ምክር ቤቱ ህገ መንግስታዊ ትርጉም መጠየቁ ህጋዊ አካሄድ መሆኑን ተናግረዋል። ከነዚህ አንዱ የህግ መምህርና ጠበቃ አቶ አዲ ደቀቦ ህገ መንግስታዊ ትርጉም ተጠየቀ ሲባል በትክክል ምን ማለት እንደሆነ ከሚያብራሩበት ይጀምራሉ። የተወካዮች ምክር ቤት እነዚህን ሶስት አንቀጾች አስቀምጦ የህገ መንግስት ትርጉም ያስፈልገዋል ብሎ በሚልበት ጊዜ ያስተላለፈው ውሳኔ ጉዳዩን ለፌዴሬሽን ምክር ቤት ለማቅረብ ነው የወሰነው። ስለዚህ ሽም ምክር ቤት ደግሞ ጉዳዩን ተቀብሎ ህገ መንግስታዊ ትርጉም ይሰጥበታል ሲባል ምን ማለት ነው? የሚቀርብላቸው ጥያቄ በዚህ ሀገር በህገ መንግስቱ መሰረት አምስት ዓመቱ ሊያልቅ የተዘጋጀ ወይም ያለቀ መንግስት በአስቸኳይ ጊዜ ሁኔታ ውስጥ ሆኖ ምርጫ ማካሄድ ካልቻለ የመንግስት ቀጣይነት ምን ይሆናል የሚል ጥያቄ ነው የሚቀርብላቸው። ይህንን ጥያቄ ተቀብለው የሚያደርጉት በጠባቡ እንመልከተውና ሁለት ውጤቶችን ሊያስቀምጡ ይችላሉ የፌዴሬሽን ምክር ቤት። አንደኛው ውጤት የሚሆነው በእርግጥ በህገ መንግስቱ መሰረት የአስፈጻሚ አካሉ የሚሆን የምክር ቤቱ ስለሆነ አምስት ዓመቱ ካለቀ በኋላ ሌላ ምርጫ የግድ መካሄድ ካለ የሚኖርበት ካልሆነ በስተቀር በልዩ ሁኔታ ከአምስት ዓመቱ ጊዜ በላይ ስልጣን ላይ ሊቆይ የሚችልበት ሂደት የለም ብሎ ትርጉም ሊሰጥ ይችላል። አንደኛው አማራጭ ይሄ ነው። ሁለተኛው አማራጭ የሚሆነው ደግሞ የህገ መንግስት ትርጉም በሚሰጥበት ጊዜ ሁለተኛው አማራጭ አድርጎ የሚሄደው በዚህ በአስቸኳይ ጊዜ ሁኔታ ውስጥ ሆነን ምርጫ ማካሄድ ያልቻልን እንደሆነ በልዩ ሁኔታ ምርጫ ማካሄድ እስከሚኖርበት ጊዜ ድረስ በተለይም የአስቸኳይ ጊዜ ሁኔታው አልቆ ባሉት ጥቂት ወራት ጊዜ ውስጥ በእኔ እይታ እስከ ስድስት ወር ከዛ በላይ የሚሆ የሚሆንበት አግባብ የለም። እሱን ህገ መንግስቱ ላይ ከሚቀመጡ ድንጋጌዎችን መረዳት ስለምንችል ጭምር ለዛ ያህል ጊዜ ቆይቶ ምርጫን ማካሄድ ይችላል ብሎ ሊተረጉም ይችላል። ስለዚህ የሚሰጠው መፍትሄ ያለንበትን ችግር መነሻ አድርጎ መፍትሄው ምን ይሆናል የሚለውን ነው የፌዴሬሽን ምክር ቤት የሚያስቀምጠው ማለት ነው። ስለዚህ የመተርጎም ሂደት ማለት ይሄ ነው። አሁን ያለው የኢትዮጵያ ሁኔታም ህገ መንግስታዊ ትርጓሜን እንደሚጠይቅ የአቶ አዲ እምነት ነው። በተለይም ህግ የመተርጎም ሂደት ውስጥ የሚገባው በህጉ ላይ ግልጽ ያልሆነ ሀሳብ በሚኖርበት ጊዜ አንደኛው አማራጭ። ሁለተኛው ህግን የመተርጎም ሂደት ውስጥ የምንገባው ደግሞ ድንጋጌው ራሱ አሻሚ በሚሆንበት ጊዜ ነው። ሶስተኛው ደግሞ ሁለት የተለያዩ ድንጋጌዎች አሉ፣ ነገር ግን እርስ በርስ በሚጣረሱበት ጊዜ ነው። አራተኛው ለአሁኑ ለተያያዘው ጉዳይ ደግሞ ሬሌቫንት የሚሆነው የህግ ክፍተት በሚኖርበት ጊዜ ነው። ህግ ውስጥ ተገቢው ሽፋን ያልተሰጠው ጉዳይ በሚኖርበት ጊዜ ነው። ይህ በሚሆንበት ጊዜ ሌሎችንም ህጎች ጨምሮ ህገ መንግስት ትርጉም ውስጥ ይገባል። ስለዚህ ህጉ ላይ ስላልተቀመጠ ብቻ ሊተረጎም አይችልም፣ የሚለውን ህግ መቼ ይተረጎማል ከሚለው ሀሳብ ጋር አብሮ ተያይዞ የሚታይ ነው። ይህም ሆኖ ግን ህገ መንግስታዊ ትርጉም መጠየቅ ህጋዊ መሰረት የለውም የሚሉ ወገኖች አሉ። በተፈጥሮ አደጋ ጊዜም ቢሆን ምርጫን ስለማራዘምም ሆነ ያለውን መንግስት ስለማስቀጠል በህገ መንግስቱ የሰፈረ ነገር የለም። የተያዘውም የሌለ ነገር ፍለጋ ነው ባይናቸው ናቸው እነዚህ ወገኖች። ሌላው ያነጋገርኳቸው የህግ ባለሙያ አቶ ኤርሚያስ የማነ ብርሃን በዚህ ሀሳብ አይስማሙም። ሌለ ነገርም መፈለጋ ራሱ ትርጉም ሊሆን ይችላል። በመሰረቱ መኖሩና ለመሩን ማረጋገጥም ራሱ ማን ነው የሚወስነው? ኤክስ ፓርቲ ነው ዋይ ፓርቲ ነው? ይሄ አያስፈልግም ብሎ መወሰንም ራሱ አንደኛው ውሳኔ ነው። ምሳሌ ልነግር ችላለሁ። በፊት ነው የፌዴራል መንግስቱ የቤተሰብ ህግ ለማውጣት ፈለገ እና ሁሉም ክልሎች ላይ የሚፈጸም የቤተሰብ ህግ ማውጣት ይችላል አይችልም የሚባለው ጉዳይ አከራካሪ የሆነ ምክንያቱም ህገ መንግስቱ የስልጣን ክፍፍል በፌዴራልና በክልሎች መካከል የተሰጠ ስልጣን ክፍፍል አለ እና የቤተሰብ ጉዳዮች ከማህበራዊ ከካልቸር ጋር ጋር የተያያዙ ጉዳዮች ስለሆኑ ወጥ የሆነ በኢትዮጵያ ባለ ብዙ ህዝብ ባለበት ብዙ ባህል ባለበት ማውጣት አይቻልም የሚል ክርክር ተነሳ እና ምክር ጠየቀ ህዝብ ተወካዮች ምክር ቤት ለፌዴሬሽን ምክር ቤት። የፌዴሬሽን ምክር ቤትም ያው ከህገ መንግስት አጣሪ ጉባኤ ያገኘው እና ራሱን በተቀበለው መሰረት አይ አንድ ወጥ የሆነ የቤተሰብ ህግ ማውጣት አይችልም ብሎ ምን አደረገ? ምላሽ ሰጥቷል። እንግዲህ መገመት አለመቻል አንደኛው ሂደት ነው። አሁን እኛ ማወር ኮር ያለብን እናቀው ከሆነማ የተበላቀሙ እንደዚህ መካኒካል የሆነ ስራ አይደለም። ህገ መንግስት መተርጎ ግልጽ መሆን ያለበት ነገር ሶስት አንቀጽን ብቻ ይዘህ የምትንቀሳቀሰው ነገር አይደለም። አሁን እንዳልከው አምሳ አራት አንድ ሀምሳ ስምንት ኖ ሶስት ዘጠና ሶስትን ይዘህ አይደለም። ህገ መንግስት እንደ ሆለስቲክ ዶክመንት ነው ማለት አላማው ፕሪያምብሉ ላይ ያስገብቶታል። እኛ የኢትዮጵያ ብሄሮች ብሄረሰቦችና ህዝቦች ብሎ የሚጀምረው አንድ ኢኮኖሚ ማህበረሰብ ለመፍጠር ዲሞክራሲን ለማዳበር የሚለው አለ። አንቀጽ ቁጥር የለውም እሱ አላስፈላጊ ነው ማለት አንችልም። እያንዳንዱን ኢንፎርም ያደርጋል። እነዚህ ሶስቱ አንቀጾች ቅድም የጠቀስካቸው መታየት ያለባቸው ሌሎቹ አንቀጾች አሉ፣ የተያያዙ ናቸው። ችግር ተፈጠረ። ችግር ሲፈጠር ወይም ክፍተት ሲኖር መፍትሄ ይኖራል። እንግዲህ የያያዝ መካኒካሊ ማራዘም አለማራዘም አለ። ቤዚካሊ አንድ እውነታ ፋክት፣ የተረጋገጠ ፋክት አለ ምርጫውን ማድረግ የሚያስችል ተጨባጭ ሁኔታ የለም። ባለው ሁኔታ በዚህ ጊዜ ጋውቺዎች ወይም ደግሞ ህገ መንግስቱ ድራፍተሮች፣ ወይም የኢትዮጵያ ብሔር ብሔረሰቦችና ህዝቦች በህገ መንግስቱ እንደዚህ አይነት ክፍተት ሲፈጠር ምን ነበረ የሚሆኑ የነበረው ፖለቲካዊ መፍትሄ ይፍጡት የሚል ቢሆን ኖሮ ለምንድን ነው አገዘጠኝ ንዑስ አንድ ፖለቲካዊ መፍትሄም አንዱ ነው። ትደራደራለህ ትሸማገላለህ ወይም ደግሞ በአደራ መንግስት በሽግግር መንግስት በአማካሪ መንግስት ፈታው ትችላለህ ብሎ ያስቀምጥ ነበረ። ህገ መንግስት መተርጉምም አያስፈልግም ነበረ። በመለ ደረጃ እንደዚህ ነው ብዬ ልነግርህ አልችልም። የሚፈቱበትን መንገድ ግን ኢትዮጵያ ብቸኛው አትሆንም። ይህንን በመፍታት ረገድ ደረጃ አቶ አዲ ደቀቦም ህገ መንግስታዊ ትርጉም የተለያዩ ነጥቦች ከግምት የሚገቡበት ህጋዊ ሂደት መሆኑን በምሳሌ ያብራራሉ። ህግ በሚተረጉምበት ጊዜ ህገ መንግስትን ጨምሮ በመተርጎም ሂደት አንደኛው የመተርጎሚያ መንገድ ቀድሞ ህጉን ያረቀቁት ሰዎች ሀሳብ ምን ነበረ፣ ዋት ወዝ ኢንቴንሽን ኦፍ ዘ ሌጅስሌቸር ተብሎ ይታያል። ህጉን ያረቀቁትን ጨምሮ በማጽደቅ ሂደቱ የተሳተፉ ሰዎች በጠቅላላ በጊዜው የነበራቸው ውይይት ከግምት ይገባል። ለምሳሌ አንደኛው የሚታየው ዶክመንት ኢንቴንሽንን ለመረዳት ጊዜው የነበረው ህግ አውጪ ወይም ደግሞ ህግ ያረቀቀው አካል ሀሳብ ምንድን ነው የሚለውን ለማየት ወደ ኋላ ተመልሰን የምንመረምረው በ በህገ መንግስት ማርቀቁ ሂደት የነበሩትን ውይይቶች ነው የምንመለከተው። እንግዲህ እነዛን ውይይቶች ደግሞ ልናገኝ የምንችለው በጊዜው ከተያዙ ቃለ ጉባኤዎች ነው። ስለዚህ ወደ ኋላ ተመልሶ እነዚህን ሰነዶች መመርመር ግዴታ ነው። ይሄንን ለመተርጎም ማለት ነው። በተለይም ደግሞ ይሄ ነገር የያዝነው የትርጉም አይነት ኢንኮንስስተንሲ አይደለም። ለምሳሌ ሁለት ግልጽ የሆኑ ድንጋጌዎች ሲጣረሱ አይነት ነገሮች አይደሉም። ይልቁንም የያዝነው የህገ መንግስት ትርጉም የተጠየቀበት ጉዳይ በህገ መንግስቱ ላይ ክፍተት ያለበት ጉዳይ ነው። ስለዚህ በህገ መንግስት ላይ ክፍተት ያለበት ጉዳይ ክፍተቱ የተቶ ሆነ ተብሎ ነው ወይ አምስት ዓመቱ ተርሙ ሲያልቅ በአስቸኳይ ሁኔታ ውስጥም ቢሆን መንግስት ተበትኖ የግድ ምርጫ መደረግ አለበት የሚለውን ምርጫ ይዘው ነው ወይ፣ ይልቁንም ባለማሰብ ነው ወይ፣ ባለማስተዋል ነው ወይ? በሁለቱም ሂደት ትርጉም ሊሰጥበት ይችላል። ሆነ ብሎም ቢተውትም ሳያስቡት ቢተውትም ይተረጉማል። ነገር ግን በጊዜው የነበሩት ውይይቶች በእርግጥም ሆነ ብሎ ይተውት ወይስ አስበው ስለመተዋቸው መረዳት እንድንችል ያደርገናል። ለዚህም ነው እኔ መለስ ብዬ ህገመንግስት ኮሚሽን በተለይ ሰባ ስምንተኛ መደበኛ ስብሰባ ላይ ሳገላብጥ ያገኘሁት ሀሳብ አለ ለዚህም ጉዳይ ሬሌቫንት የሚሆን ማለት ግራ ቀኝ ሲከራከሩ የማየው አንደኛው ነገር የሌለ ነገር ነው እየተተረጎመ ያለው ሆነ ተብሎ ነው የተተወው መጀመሪያው ህገ መንግስቱ በማንኛውም ሁኔታ አምስት አመት ተርሙ ሲያልቅ በሌላ በማናቸውም መልኩ ለአንድ ቀን እንኳን የመንግስትን ቀጣይነት ሊያረጋግጥ አይፈልግም የሚሉ ክርክሮች ሲነሱ እሰማለሁ እና ይሄን በተመለከተ ሁለቱም ወገን ሊከራከሩ የሚችሉበት ሀሳብ አለ። ለምሳሌ ቃለ ጉባኤው ላይ የሚገኝ ምን ይላል፣ ሀሳቡን ልጥቀስልህ፣ አንተም ልታገኘው ትችላለህ። በአስቸኳይ ሁኔታ ውስጥ ፓርላማን መበተን አይቻልም የሚል ሀሳብ አለ። ይህንን ሀሳብ መመልከት አለባቸው ብያለው፣ ቅድም ስናገር ግድ ነው የህግ የአተረጓገም ዘይቤ ስለሆነ ማለት ነው። ታዲያ በአስቸኳይ ሁኔታ ውስጥ ፓርላማ መበተን አይቻልም ከተባለ ህገ መንግስቱ በመተርጎም ሂደት አይ መንግስትን የሚቃወሙ ሰዎች ለምሳሌ ምን ብሎ ሊከራከሩ ይችላሉ? በአስቸኳይ ሁኔታ ፓርላማ ሊበተን አይቻልም ከተባለ የመንግስት የመጀመሪያውን ፕሮፖዛል ፓርላማውን በትኜ ለስድስት ወር አቆየዋለሁ የሚለውን ሀሳብ ውድቅ የሚያደርግ ስለመሆኑ ከዚሁ ከነበራቸው ውይይት መረዳት እንችላለን። ቃሪያኑ ደግሞ መንግስት ይሄንኑ አገላለጽ ይዞ በአስቸኳይ ሁኔታ ውስጥ ፓርላማ ሊበተን አይችልም የሚል ውይይት ከነበራቸው ያረቀቁት ሰዎች ሀሳባቸው ይሄ ከሆነ በአስቸኳይ ሁኔታ ውስጥ ፓርላማን ባለመበተን የመንግስትን አይነት ለማረጋገጥ ሀሳብ ነበራቸው ወደሚል ክርክርም እንዲገቡ ያደርጋል። አሁን ላለው የኢትዮጵያ ሁኔታ እየቀረቡ ያሉ ህገ መንግስታዊ ትርጉምን የመሳሰሉ አማራጮች የተለያየ ወገን አስተያየት እያስከተሉ መቀጠላቸው እየታየ ነው። ከህግ ባለሙያዎቹ ጋር የተደረገውን ውይይት ቀጣይ ክፍል በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ